ኢኮኖሚው አለ ላለፉት አምስት ወራት ስራ ፈቶ ሆኖ የቆየው የዳለቲ የእብነ በረድ ካባ ትናንት የካቲት አምስት ቀን 2011 ዓ ም ስራ ለመጀመር በሮቹን ከፍቷል። ይኸው ካባ ወደ ስራ ለመመለስ ያበቃው በኦሮሚያ ና በቤንሻንጉል ጉሙዝ ክልሎች አዋሳኛ አካባቢዎች ተቀስቅሶ የነበረው ግጭት በረዴ ማለት አዝማሚያ ካሳየ በኋላ ነው። አቶ ጌታቸው ገብረ ጻዲቅ በብሔራዊ ማዕድን ኮርፖሬሽን የዳሌቲ እብነ በረድ ካባ ኃላፊ ናቸው። ሆኖ ወደ ሰላም እየተመለሰ ነው። ከመስከረም ጀምሮ በቃ ተቋርጧል። እብነ በረድ የሚመረትበት የዳሌቲ ካባ ከአዲስ አበባ ስድስት መቶ ሰላሳ አምስት ኪሎ ሜትር በምትርቀው የዳሌቲ ከተማ የተሰየመ ነው። በአካባቢው የሚገኘው እብነ በረድ በኢትዮጵያ ታዋቂ ከሚባሉት መካከል አንዱ ሲሆን ላለፉት በርካታ ዓመታት የአምራቾች ዋነኛ የትኩረት ቦታ ሆኖ ቆይቷል። ሴዳን ወረዳ ደግሞ ምለት ወደ አባይ ወደ ታች ወደ ጎርጅቡት ሌላም አለ እና አጠቃላይ እዚህ ሁለት ወረዳ ላይ ሀያ ሰባት የሚሆኑ ድርጅቶች ናቸው ያሉት። ከዛ ውስጥ ትልቁ ድርሻ የሚይዘው የኛ ኩባንያ ነው። አቶ ጌታቸው እንዳሉት በቤንሻንጉል ጉሙዝ ክልል በምትገኘው ዳሌቲ ወደ ሀያ ሰባት ኩባንያዎች እብነበረር ለማምረት ፈቃድ ይኑራቸው እንጂ በስራ ላይ የሚገኙት ሀያ ገደማ ብቻ ናቸው። በብሔራዊ የማዕድን ኮርፖሬሽን ስር የሚገኘውና አቶ ገብረ ጻዲቅ የሚመሩት ካባ ንብረትነቱ በቅርቡ ከሳውዲ አረቢያ ከእስር የተፈቱት የሼክ መሐመድ አላሙዲ ነው። ሀገር ውስጥ ለአዋሽ ፋብሪካ አለ። ከዛ በተረፈ ደግሞ ኤክስፖርት ስታንዳርድ ብሎኮችን በአብዛኛው ለቻይና ነው። ዲፔንስ እንግዲህ እኛ እስከ ሶስት መቶ ሜትር ኪዩ ድረስ እናመለን። ምርት ሲባል ብዙ ነገር እና ብሎክ አለ እንዳልኩት ቅድም አሉ። ሎካል ብሎኮች አሉ። ሎካል የራሱ ግሬድ ውስጥ ከአራት አምስት ድረስ ይሄዳል እና ኤክስፖርትም እንደዚሁ ሶስት ወደ ሁለት ገደማ ይኖራል። ፈርስት ግሬድ፣ ሰከንድ ግሬድ እና እንደገና ደግሞ ሌላ አይነት እንትን አለ እና እነዚህም ደግሞ እናመርታለን እና በቤንሻንጉል ጉሙዝና በኦሮሚያ ክልሎች አዋሳኝ አካባቢዎች ተፈጥሮ በነበረው ግጭትና ሁከት ሳቢያ በአካባቢው እብነበረድ በማምረት ላይ የተሰማሩ ኩባንያዎች ላለፉት አምስት ወራት ገደማ ስራ ፈተው ከርመዋል። የኩባንያዎቹ ፈተና ግን ፖለቲካዊ አለመረጋጋቱ ብቻ አይደለም። አቶ ጌታቸው እንደሚሉት የሰለጠነ የሰው ኃይል ሽሚያ በዘርፉ በተሰማሩ ኩባንያዎች ዘንድ ይታያል። ማዕድናት በሚገኙባቸው አካባቢዎች የሚገኙ መንገዶች ጥራትም ጉዳት እየገጠመው ነው። ያለ ና በክልል ስድስት መካከል ያለ አንዳንድ ግጭት እና ለመግባባት አለ። የከረንሲ ጉዳይ አለ። በተጨማሪ ደግሞ መንገድ ያለ አሁን እኛ ባለሀብት እንደምታየው በተለይ እዚህ ፕራይቬት እንዲሆኑት መስገብገብ አለ እና በአንድ ትራክ ላይ እስከ ሶስት መቶ አራት መቶ ኩንታል ድረስ ስለሚችሉ መንገድ እንግዲህ በለሻሻል ይህን መንገድ በባለቤትነት የሚጠግን የለም። በአብዛኛው እኛ ጮኸን በእኛ በዚህ በድርጅቱ አቅምና ጉልበት ነው የሚሰራው ድልድዮች ይህ በፊትኛ የሰራናቸው ድልድዮች ናቸው። አሁን ግን ቅድም እንዳልኩ ሶስት መቶ አራት መቶ ኩንታል የሚችል ዳም ትራክ ሲሄድባቸው በቃ ሁልክ ልካቸው እየወጣ ይቸገራለን። በዚህ ላይ ደግሞ እኛ እዚህ ደክመን ምን ብለን ትንምል ና ምንም ሳይዝ ባለሀብት ይመጣለህ ና እኛ ጋ ያሉትን ሰራተኞች ከፍተኛ ደሞዝ በመክፈል ምክንያቱም እሱ ለስልጠና ውጭ ስለማያወጣ ጠራርጎ ወስዳቸዋል። እኛ ባሏችን እንቀራለን። እና ሌላው ደግሞ የሀይል እጥረት ነው ኤሌክትሪክ ችግር አለ እና እነዚህ እነዚህ ትልቅ በተረፈ ጥሩ ነው። እንዲህ በርካታ ችግሮች ሰንገው ከያዙት ዘርፍ የኢትዮጵያ መንግስት ብዙ ይጠብቃል። የኢትዮጵያ የማዕድንና ነዳጅ ሚኒስትር ዶክተር ሳሙኤል ኡርካቶ እንደሚሉት መንግስታቸው ለዓመታት ዘንግቶት በነበረው ዘርፍ ላይ ትኩረት አድርጓል። ምናልባትም ይኸው የማዕድን ልማት ዘርፍ ሌሎች የልማት ስራዎችን ያነቃቃል ይሆናል ተብሎ ይጠበቃል። ሚኒስትሩ በደቡብ አፍሪካ በማዕድን ላይ ባተኮረ ጉባኤ ላይ ባለፈው ሳምንት በተሳተፉበት ወቅት ሲኤንቢሲ ለተባለው የቴሌቪዥን ጣቢያ በሰጡ ቃለ መጠይቅ ይህንነው ተስፋቸውን ገልጸው ነበር። የማዕድኑን ዘርፍ ላለፉት ሁለትና ሶስት አስርተ ዓመታት ቅድሚያ ያልሰጠነው ዘርፍ ነው። አሁን ግን የማዕድን ፍለጋ ሌሎች የልማት ዘርፎቻችንን የሚያነቃቃ ዋጋ አድርገን ወስደነዋል። የማዕድን ዘርፍ ለማህበረ ፖለቲካዊ ልማትና የመሰረተ ልማት ግንባታዎቻችን እንዲያፋጥን ተቋማዊ አወቃቀራችንን በማሻሻል ላይ እንገኛለን። ኢትዮጵያ ከሌሎች አገሮች አኳያ ኋላ ቀር የሚባለውን የማዕድንና የነዳጅና ጋዝ ልማት ዘርፍ ለማነቃቃት ጥረት ላይ ትገኛለች። ሬውተርስ የዜና ወኪል ሚኒስትሩን ጠቅሶ እንደዘገበው የውጭ ባለውረቶችን የሚያበረታታ ማሻሻያ በሚቀጥሉት ሁለት ወራት ተግባራዊ ይደረጋል። ባለፉት ዓመታት ለማዕድን አምራች ኩባንያዎች የታክስ ቅናሽ ማድረጓን ያስታወሰው የሬውተርስ ዘገባ በመንግስት በኩል የውጭ ምንዛሪ እጥረት ጫናውን ለመቅረፍ የውጭ ባለውረቶችን ቀልብ የመሳብ ፍላጎት መኖሩን አትቷል። የማዕድንና ነዳጅ ሚኒስትሩ ዶክተር ሳሙኤል ኡርካቶ ሁሉንም ህግጋት፣ ብሔራዊውን የማዕድን ልማት ፖሊሲና ስትራቴጂን እያሻሻልን ነው ሲሉ ተናግረዋል። ሚኒስትሩ ከሲኤንቢሲ ጋር ባደረጉት ቃለ መጠይቅ መንግስታቸው በተለይ ትኩረት ያደረገባቸው ዘርፎች መኖራቸውን ጠቁሞ ነበር። አገራችንን ወደ ኢንዱስትሪ ለማሻገር ጥረት ላይ እንገኛለን። በዚህም በኢንዱስትሪ ማዕድናት ላይ ትኩረት አድርገናል። ወርቅና ውድ ሜታል የመሳሰሉ ማዕድናት አሉ። የውጭ ምንዛሪ ለማግኘት ውድ ማዕድኖቻችንን ለዓለም ገበያ መሸጥ ይኖርብናል። ይህም ሌላው ትኩረታችን ነው። ሌላው ከፍተኛ የመሰረተ ልማት ግንባታ በማካሄድ ላይ እንገኛለን። የግንባታው ዘርፍ ከማዕድን ልማት ግብዓት እየፈለገ ነው። ስለዚህ ይህም ትኩረት የምናደርግበት ሌላው ስራ ነው። የኢትዮጵያ የማዕድንና ነዳጅ ሚኒስቴር የማዕድን ልማት ፖሊ ፖሊሲ በማዘጋጀት ላይ መሆኑን ለዲደብሊው አረጋግጧል። የፖሊሲው አቅጣጫ በዘርፉ የሚታዩ ዋና ዋና ክፍተቶችና የማዕድም ፖሊሲ ማስፈጸሚያ ስልቶች ላይ ውይይት መደረጉን የሚኒስቴር መስሪያ ቤቱ የፌስቡክ ገጽ ላይ የሰፈረ መረጃ ይጠቁማል። ተቋሙ በተዘጋጀው ሰነድ ዙሪያ ማብራሪያ እንዲሰጠን ያደረግነው ተደጋጋሚ ሙከራ ግን አልተሳካም። ወርቅ አምራቹ ኒው ሞንት እና የኖርዌይ የማዳበሪያ አምራች የሆነው ያራ ወደ ኢትዮጵያ ጎራ የማለት ፍላጎት ያላቸው ኩባንያዎች መሆናቸውን የሬውተርስ ዘገባ ይጠቁማል። ደካማው መሠረተ ልማት፣ የሰለጠነ የሰው ኃይል እጦትና በፈቃድ አሰጣጥ ዙሪያ ግልጽነት አለመኖሩ ሌሎች ኩባንያዎች የኢትዮጵያን ገበያ እንዲሸሹ ካደረጓቸው ጉዳዮች መካከል እንደሚገኙበት ሬውተርስ ባለሙያዎችን ጠቅሶ ዘግቧል። በሬውተርስ ዘገባ መሰረት ቢኤችፒ የተባለ የአውስትሬሊያ ኩባንያ ከሰባት ዓመታት በፊት ኢትዮጵያን ጥሎ ወጥቷል። ሌላ የእስራኤል ኩባንያ ደግሞ ከመንግስት ጋር በግብር ጉዳይ እሰጥ አገባ ውስጥ በመግባቱ፣ እንደዚሁም በመሰረተ ልማት መጓደል ምክንያት በኢትዮጵያ የጀመረውን የፖታሽ ልማት ስራ አቋርጧል። የማዕድንና ነዳጅ ሚኒስትሩ ዶክተር ሳሙኤል ኡርካቶ ዓለም አቀፍ ኩባንያዎች ወደ ኢትዮጵያ ሲያመሩ የሚገጥማቸውን ፈተና ለመቅረፍ መንግስታቸው ጥረት ላይ መሆኑን ገልጸዋል። እነዚህ ኩባንያዎች አለም አቀፍ ናቸው። ስለ አለም አቀፍ ደረጃ ያውቃሉ። በማደግ ላይ ወዳሉ ኢኮኖሚዎች ሲመጡ ፈቃድ ለማውጣት ሲሞክሩ ፈተናዎች ይገጥሟቸዋል። በሌሎች አካባቢዎች እንደተመለከትኩትም ከአካባቢያዊ ማህበረሰብ ጋር መስራትም ፈተና ይሆናል። ስለዚህ ከመንግስት በኩል እነዚህን ችግሮች በኢትዮጵያ እየቀረፍን ነው። በአሁኑ ወቅት ብርቱ ማሻሻያ በማድረግ ላይ እንገኛለን። ማህበራዊ ፈቃድን በቀላሉ ለማግኘት ህዝቡን ከኩባንያዎች ጋር እያሳተፍን ነው። ከባለድርሻዎች ጋር አጋርነት እየፈጠረን ነው። ከኩባንያዎች በኩል አካባቢያዊ ሁኔታዎችን እንዲረዱ በጥሩ ምግባር ስራዎችን ማከናወን እንዲችሉ አቅማቸውን እያጠናከርን ነው። ካፓስቲቲንግ ዘም ቱ ናው አር ሎካል ኮንቴክስት ን ቱ ኦፕሬት ኢን ቨሪ ጉድ ማነር። ሚኒስትሩ በዘርፉ በኢትዮጵያ ለሚሰሩ ኩባንያዎች መንግስታቸው የተለያዩ ማበረታቻዎችን እንደሚያቀርብ ጠቁመዋል። የዛሬው መሰናዶ በዚሁ አበቃ። ጠና ይስጥልኝ።